the voice of America. መስቀል አደባባይ ላይ በደረሰው ወይም በተፈጸመው የቦምብ ጥቃት ላይ የሚካሄደው ምርመራ መጀመሩን የፌዴራል ፖሊስ ኮሚሽነር ለአሜሪካ ድምፅ ማምሻውን ገልጸዋል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ ባለሙያዎች አዲስ አበባ ገብተው የምርመራ ስራ መጀመራቸውን አስታውቀዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በጥቃቱ ለተጎዱ ደም ለግሰዋል። ጽዮን ግርማ ኮሚሽነር ጀነራል ዘይኑ ጀማል እና የጠቅላይ ሚኒስትሩን ጽሕፈት ቤት ኃላፊ አቶ ፍጹም አረጋን አነጋግራ ተከታዩን ዘግባለች። ለሁለት ሰው ሞት ለ156 ሰዎች መቁሰል ምክንያት የሆነው የመስቀል አደባባዩ የቦምብ ፍንዳታ አቀናባሪ ማን ይሆን የሚለውን ለማጣራት በባለሙያዎች የታገዘ የምርመራ ቡድን ስራ መጀመሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። ዝርዝር ጉዳዩን በስልክ ጠይቄያቸዋለሁ። ባለፈው ለመጥቀት ሞክሬ ነበረ በዋናነት የምርመራ ዘርፍ ነው የሚመሩ፣ ምክትል ኮሚሽነር ጄኔራል ነው የሚመሩት። እንግዲህ ፌዴራል ፖሊስ እንደ አንድ ዩኒት ይሳተፋል ማለት ነው። የምርመራ ኤክስፐርቶች አሉ፣ ሌላ የአዲስ አበባ ፖሊስ እንደዚሁ የምርመራ ኤክስፐርቶች አሉ፣ አቃቢ ህግ አለ፣ ብሔራዊ መረጃና ደህንነት አገልግሎት ኤክስፐርቶች አሉ። እነዚህ አራት ተቋማት በአንድ ላይ ሆነው ነው እንግዲህ ምርመራው የሚካሄደ አሁን ዛሬ በተለይ የፎረንሲክ አካባቢ የቴክኒካ ቴክኖሎጂ ጋር በተያያዘ የሚደረጉ ምርመራዎች እንዲያግዙን ኤፍቢአዮች የፈቃደኝነት ስለመጡ እነሱንም የዛ ቡድን አካል ሆነው በጋራ ስራ የጀመሩበት ሁኔታ ያለው ሲሆን ምን ያህል ባለሙያዎች ናቸው በምርመራው ለመሳተፍ የአሜሪካ ብሔራዊ የምርመራ ቢሮ ኤፍቢአይ ባለሙያዎች የመጡትና የተቀላቀሉት ይህንን ቡድን አራት ባለሙያዎች ናቸው። አራት ባለሙያዎች ናቸው። የቲም መሪያቸው አለ። ዋና ዋና ባለሙያዎች አሉ። አንዱ የቲማቸው መሪ ነው። በአጠቃላይ አራት ባለሙያዎች ናቸው። በዚህ ምርመራ እስካሁን ድረስ የተገኘ ውጤት አለ? አመላካች የሆነ ነገር ገና ነች የሆነ ገና ነው። በጣም ውስብስብ የሆነ ስለሆነ ድርጊትም ስለሆነ ገና ነው ግን ያው አቅጣጫ አስቀምጠናል። ምንድን ነው የሚፈለገው ከምርመራው የሚፈለገው የሚለውን ነገር ዳይሬክሽን አስቀምጠናል። በዚህም መሰረት ዋናው ነገር አንደኛ ድርጊቱ የፈጸመው ማን ነው፣ ከዚህ ድርጊት ጀርባ አስተባባሪ የድርጊቱ አቀነባባሪው ማን ነው የሚለው ነገር በደንብ መረጃና በማስረጃ ተደግፎ ለሕዝብ ይፋ መጠ እንደሚደረግ ይጠበቃል። ሁለተኛ ድርጊቱ ኢላማ ያደረገው ማን ነው፣ ያው የተለያዩ ስፔኩሌሽኖች ከሕዝቡ አካባቢ የሚቀርቡ ስፔኩሌሽኖች አሉ እና እኛ ግን በባለሙያዎች በማስረጃ በተደገፈ መልኩ ድርጊቱ ማንም ነው ኢላማ ያደረገው የሚለውን ነገር ሌላ መለየት ያለበት አንድ በጣም አስፈላጊ ነጥብ ተደርጎ ነው የተወሰደው። ሶስተኛ ባለፈው እንደገለጽ ነው ያው የተወሰኑ የፖሊስ አመራሮችና አባላቶችም ጭምር አስረናል። ይሄ ሁኔታ በፖሊስ አካባቢ ክፍተት አለ ተብሏል። ክፍተት አለ ብለን ነው እንግዲህ ያሰር ነው የተወሰኑ ኃላፊነት እንዲወስዱ እርምጃ የወሰድ ነው እና ይሄ ከሆነ ማነው ክፍተቱ የታየበት ምክንያት ምንድን ነው? ፖሊስ ሆን ብሎ በዚህ ሻጥር ላይ የተሳተፉ የፖሊስ አካላቶች አሉ ሆን ብለው ነው ያደረጉት ወይስ በእንዝላልነት የተከሰተ ነገር ነው የሚለውም ነገር ሌላው መጣራት ያለበት በተገቢች ቀርቶ ለሕዝብ ይፋ መደረግ ያለበት አንድ ሶስት ጉዳይ አድርገን ነው ያየ ነው እና በነዚህ ሶስት ጉዳዮች ላይ ያተነሰነ የማጣራት ሂደት ነው የሚደረገው። በማጣራቱ ሂደት አንደኛ የተጎዱ ሰዎችን እንጠቀማለን። የተያያዙ ተጠርጣሪዎች እስካሁን ድረስ ሀያ ስምንት ተጠርጣሪዎች ይዘናል። እነዛም በሙሉ እንመረምራለን። ከህዝብ የሚመጡ ኢንፎርሜሽኖች ኢንፎርሜሽኖች፣ የተለያዩ ቪዲዮዎች፣ የተቀረጡ እንትኖች ካሉ፣ ዶክመንቶች ላሉ፣ ወዘተ እንጠቀማለን። እና በዛ መልኩ በጣም ፕሮፌሽናል በሆነ መልኩ እንትን ተብሎ የሚገኙ መረጃዎች አናላይዝ ተደርገው እያንዳንዱ ዶት ተገናኝቶ በሚገኝ ማስረጃ መሰረት ውጤቱ ለህዝብ ባይል ደረስ ይሆናል። ውጤቱን መሰረት በማድረግ በጣም ተጨማሪ የሚወሰዱ እርምጃዎች ካሉ አካላት ካሉ እርምጃ የመውሰድ ስራ ይሰራ ይሆናል ማለት ነው። ከዚህ ከፍንዳታው ጋር በተያያዘ የተጠረጠሩ ሰዎች ዛሬ ፍርድ ቤት ቀርበዋል እና ምን ደረሰ ጉዳያቸው? ለጊዜ ቀጠሮ ነው ፍርድ ቤት የቀረቡት በጊዜ ቀጠሮ የጊዜ ቀጠሮ ነው። አሁን ገና ነው ዛሬ ነው ገና ኦርጋናይዝ በሆነ መልኩ አጋጫ አስቀምጠን የት ነው ዛሬ ስለሆነ ያው የግድ የፍርድ ቤት ቀጠሮ መጠየቅ መሳ የግድ አስፈላጊ ነው። የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በጣም እናመሰግናለን። በአሜሪካ ድምፅ ስም እኔን በጣም አመሰግናለሁ ሲሆን፣ በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በዚህ አደጋ ለተጎዱ ዜጎች ደም መለገሳቸውን የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊ አቶ ፍጹም አረጋ ለአሜሪካ ድምጽ ገልጸዋል። አስር ሰዓት ተኩል ላይ ነው የሰጡት እንደ ማንኛውም ዜጋ ለወገንም ትልቅ ዋጋ ያለውን ደም በመስጠት አርአያ መሆን አለብኝ በሚል ነው። እንግዲህ ይህንን ያደረጉት ከወገን ፍቅር በመነሳት ነው። ራሳቸው ናቸው ደም መስጠት ስላለብኝ የደም ባንክ ሰዎችን ጥሩልኝ ብለው እየነገሩኝ፣ እንደዚህ መሰረት ነው እንዲመጡ የተደረገው። የሕክምና ባለሙያዎችን ጨምሮ ብዙ ሰዎች በፈቃደኝነት ለተጎዱ ዜጎች ደም መለገሳቸውም ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።